ዛሬ የዓለም የውሃ ቀን ነው። ከሰሞኑ የአሜሪካ ድምፅ ዘገባዎች አንዳንዶቹ በውሃ እጥረት ላይ እያተኮሩ እንደነበር አይዘነጋም ይላል መለስካቸው አመሃ በመንደርደሪያው። በተለይ በአዲስ አበባ አንዳንድ ክፍሎች የውሃ እጥረት መከሰቱን የመንግስት ባለስልጣናት ተናግረዋል። ይህ የውሃ እጥረት በከተማዋ ነዋሪዎች ላይ የሚያደርሰው ተጽዕኖ ምን ይመስላል? መለስካቸው በአንዳንድ የከተማይቱ አካባቢዎች ያገኛቸውን ነዋሪዎች አጠናቅሮ ተከታዩን ይዞ ቀርቧል። እንደ አውሮፓውያን ዘመን አቆጣጠር ከ993 ዓ ም ጀምሮ በየዓመቱ መጋቢት 13 ቀን የዓለም የውሃ ቀን እንዲከበር የተባበሩት መንግስታት ድርጅት ወስኗል። በየዓመቱ ዕለቱ በተለያዩ ውሃን በሚመለከቱ ጉዳዮች ላይ በማተኮር በመላው ዓለም ይከበራል። በአንዳንድ ጥናቶች እንደተመለከተው ከሆነ የዓለም ሕዝብ በቂና ንጹህ ውሃ የማግኘት አቅሙ በየጊዜው እየተሻሻለ ነው። በሌላ በኩል ደግሞ በአየር ንብረት ለውጥና በተለያዩ የብክለት ምንጮች ሳቢያ የዓለም ንጹህ የውሃ ሀብት ለተለያዩ ጎጂ ተጽዕኖዎች እየተጋለጠ በመሆኑ ለሰው ዘር ሌላ ፈተና እየጋረጠ ነው። ዛሬም ቢሆን ከዓለም ህዝብ 15 በመቶ የሚሆነው ለመጸዳዳት በቂ ውሃ ያለው አይደለም። ወደ አዲስ አበባ ስንመለስ በአዲስ አበባ ከተማ የውሃና ፍሳሽ ባለሥልጣን ህዝብ ግንኙነት ኃላፊ ወይዘሮ ጸግነት ተስፋዬ በቅርቡ ይፋ እንዳደረጉት የድሬና የለገዳዴ ግድቦች በየልኛው ምክንያት በቂ ውሃ ባለመያዛቸው የአዲስ አበባ ህዝብ ሊያገኝ በሚችለው ንጹህ የመጠጥ ውሃ መጠን ላይ ተጽዕኖ ማሳደር ጀምረዋል። ከየካቲት 24 ቀን 2008 ዓ ም ጀምሮም በአንዳንድ የከተማዋ ክፍሎች ውሃ የሚደርሰው በፈረቃ ሆኗል። ውሃ በፈረቃ ከሚያገኙ የከተማዋ ክፍሎች አንዱ በተለምዶ ሽሮ ሜዳ እየተባለ የሚጠራው በእንጦጦ ተራራ እግር ላይ የሚገኘው ሰፈር ነው። ስለ ውሃ እጥረቱ ጥቂት ነዋሪዎችን አናግሬያለሁ። ብዙ ነች ታፈስ የተባሉ ሴት የሽሮ ሜዳ ነዋሪ ናቸው። የሚከተለውን ጠይቄያቸዋለሁ። ብዙ አመት ኖረዋል እዚህ? አዎ፣ ብዙ ጊዜ ነው ወደ አርባ ይሆነኛል። እዚህ የውሃ ብዙ ችግር እንዳለ ሰማለሁ። እስቲ የት ነው ችግሩ? እስቲ ንገሩኝ። እንግዲህ ውሃ መቼም ያው እንደ ህዝብ ነው በሳምንት በአስር ቀንም ነው የሚመጣው ምን ታደርጋላችሁ? በዚህ ከዚህ እንዴት ነው የምት ችግራችሁን የምትወጡት? ያው በቃ ነው ተቀርቶ የሚቀመጠው። እሺ፣ በቃ ቀርተን እናስቀምጣለን፣ ቆጥበን እንጠቀማለን። እና ይሄንን ችግራችሁን እንደዚህ ለከተማው ሹሞች ተናግራችኋል? ባካባቢያችሁ አሉ? አይ ያ ምን እንነግራለን። እነሱ ቢነግሩም ያው ይከፍታሉ፣ በሳምንት በአስር ቀን። ያው ቆጥበን እንጠቀማለን። አሁን እዚህ እዚህ አካባቢ ስለማ አንድ መስመር አለች፣ ሁልጊዜ ግዜ ይመጣል አሉ። እዚያ በሙሉ ሁሉ ሳይኖር እንዴት ነው እሱ? አይ በዛም በዚህም አንድ ላይ ነው የሚመጣው። አንድ ላይ ነው አዎ፣ አንድ ላይ ነው። የቤቱ የውሃ እንደዚህ ያለ ችግር ሲኖር ችግሩ ደግሞ የሚጠናበት ይኖራል። አሁን ቤተሰባቸው ብዙ የሆኑ ወይም ደግሞ ሕፃናት ያሏቸው እነዚህ እነዚህ እንዴት ነው እንደው? እነሱ እንግዲህ ያው እንደ ቤት እንደ ዕቃቸው እንደሚያጠራቅሙበት ነው እንጂ ያው አጠራቅመን ነው ሁላችንም የምንጠቀመው። ይሄ ችግር ከመቼ ጀምሮ ነው እስቲ እንደው ላይ እንግዲህ አሁን በቅርብ ጊዜ ነው። ብዙ ጊዜ ያለ ውሃ እጥረት አለ ይላሉ። ሌላው ደግሞ ፍስሃ እባላለሁ። በጣም በጣም የውሃ ችግር በጣም አለ። መቼ ጊዜ በጉለሌ ክፍለ ከተማ ወረዳ ስድስት የሚባለው እስከ ሀያ ቀን ድረስ ውሃ አይገኝም፣ በፍጹም ውሃ አይገኝም። ልጆቻችን ጀሪካን ተሸክመው እስከ ሩቅ ድረስ እየተጉላሉ ነው፣ በሸክም ይህን ያህል ተጉዞ ሀያ ቀን አስር ቀን አስራ አምስት ቀን ሳምንት፣ እንዴት መኖር ትችላላችሁ? ምን መኖር አይደለም፣ መኖር አይደለም። አንታጠብ፣ ልብሳችን አይታጠብም። እ በጣም ችግር አለ፣ ችግር አለ። ይሄን ወንድ እና በጀሪካን ተቀርቶ ለእግር መታጠቢያ እንኳን አይሆንም፣ ለምግብ ማብሰያ አይሆንም። እና በጣም ችግር አለ። በሀያ ቀን ቢመጣም እሱም ደግሞ ወደዚ የተወሰነ ሰዓት ነች፣ ወደዚያ ይቋርጣል። ቀን ሙሉም አይመጣም፣ አይመጣም፣ አይመጣም፣ አይመጣም እና እንደዚህ አይነት ችግር አለብን። እዚህ የከተማ አስተዳዳሪዎች አሉ፣ የክፍለ ከተማ አለ፣ የወረዳው አለ። ምን ይላሉ እነሱ ስለዚህ ጉዳይ? እነሱ እኛ ማን አና ማን? ምክንያቱም መፍትሔ አይሰጡንማ ለነሱ ለነሱ ምን ብለን እናናግራቸዋለን? እና እነሱም ያው የችግሩ ተቃዋላሽ ይላል። ስሙ ማን? በልጌታ አባ ጎረፍ ይባላል። ወዴት ነው የእርስዎ ሰፈር? ላይ እንጦጡ ላይ ከዚህም ከፍ ይላል ማለት ነው። ሁለት ታክሲ ገና ይቀረናል። ገናኛ ወደ እንጦጦ ማርያም ማለት ነው እና ዳገቱ ላይ በስንት ጊዜ ይመጣል? አይ እኛ ጋር እግዚአብሔር ብቻ ተጠብቆ ነው እንጂ ውሃ ጀሪ ካለምን ጅብ ጋር ተጋፍተን ነው። በጣም ይገርማል። ግን እንደው በስንት ጊዜ ይመጣል? አይ ማታም፣ ጧትም፣ ሌሊትም በአስራ አምስት ቀንም በወርም አይመጣበት ጊዜ አለው። ውሃ በጣም ችግር ያለ ስለዚህ እንደው ቢታስ ቢያስቡበት ትንሽ መንግስታችን ቢያስቡበት ጥሩ ነው። ችግሩን እስቲ ንገሩኝ በዝርዝር። አሁን ለምሳሌ አራሶች አሉ የወለዱ የታመሙ ብዙ ውሃ የሚያስፈልጋቸው ሰዎች ይኖራሉ። እንደዚህ ባለ ሁኔታ ያሉ ቤተሰቦች እንዴት እንደሚኖሩ ይነግሩኛል። በጣም እሱማ እነዛማ ተለምኖ ምንም ብሎ ያው አራስ እንደ እንደ ችግራቸው ነው የሚኖሩት እንጂ ውሃ ከሌላ አራስ አትኖርም። ቅዘና አለ፣ ብዙ ውሃ ያስፈልጋታል። መታጠብ አለ፣ ሻውር ራሱ ያስፈልገናል። እንኳን አራስ ቀርቶ ጤነኛ ሰው ራሱ ውሃ ያስፈልገዋል። ስለዚህ በጣም ውሃ ቢታሰብበት ነው ለወደፊቱም እንጂ አብቻ መንግስት ያሰበበት ተመራጭ ስለዚህ እኔ ሌላ የሚያሳዝነኝ ኤች አይ በሽተኞች በጊዜው መድሀኒት መጠቀሚያ ውሃ ካላገኙ ምን ዋጋ አለው በአፈሩ ሀያ መድሀኒት ወስዶ ምን ዋጋ አለው በጣም ያሳዝናል ግን እንጃ ብቻ ቢታሰብበት ጥሩ መስሎኝ ይታየኛል ነፍ ናቸው ሰው ብዙ ነው መኪና ራሱ የለም እዚህ ጋር አሁን ጠብቀን መኪና ዲያገቱ ጉር ነው መኪና በገንዘብ አንዱን ከአንዱ ተደርጎ ነው መቼም ትራንስፖርት እንጂ ያሳዝናል። አንዳንድ ጊዜ በጣም እንጂ አብቻ ለነገሩ በዚህ በድርቁ ምክንያትም ጭምር ነው የሚባል ነገር አለ። ታንከር ቢመጣ ምን ችግር አለ? ቦት ያለ በታንከር ቢመጣለት ለዛ ለችግሩ እኮ መቅረፍ ታንከር ቢቀመጥ ችግር የለም። ቦት ቢመላለት ለዛ ችግር አካባቢ ጥሩ ነው። ዛሬም ነገም ቢመጣ ይሄ ችግር ይቀርፋል እኮ ቦቴ አለ። ምን ችግር አለብን? ሞልቷል እዛኔ ቴክኖሎጂ በተረቀቀበት ጊዜ እንኳን ዋ ቢቆፈርም ራሱ ዋ ብዙ ነገር ይኖራል፣ ግን አለመታሰብ ነው። ቢታሰብበት ቢተሳበጥ ነው። አንተ ምልህ ወጣት ወጣ ምን አይደለ? ወደ አንድ ኪሎ ሜትር እዚህ የመጣሁ ለምንድን ነው? ከዚህ አይኔ ጉዳይ ወርጃ አሁን የለም በፊት ማለበረም ወይስ አሁን በፊት የነ እንትን ባምባ ነበረች። እሺ የከተማ አገልግሎት የሚያዳርሰው ጀምሮ ነው ይለም በጣም ምን ጊዜ አንተ እና በጣም ቆይታ ለ11 በላይ ሆኗል ማለት ነው ማለት ነው። እንደዚህ እንትነው አይ ከተማዋ የለም እና የምትቀዳው እኮ እዚህ ነው እና ሩቅ ቦታ ወደ ጫካ ውስጥ ገብተን ትንሽ የተፈጥሮ ምንጭ ውሀ ትንሽ ደግሞ ወረፋ ነው እንጂ እዚህ ነው ለሚጠጣ ውሃ እዚህ ነው እየመጣን ምን ውስጥ ነው ይሄ አሁን የቀዳኸው ስንት ብር ነው ሁለት ነው ስንት ሊትር ነው ሀያ ሊትር እና ለመጠጥ ብቻ ነው የምትጠቀምበት ይሄን ለመጠጥ ነው ሌላ ለ ለልብስ ማጠቢያ ለምን ለመሳሰሉት እንዴት ነው የምታደርገው እዛን እንቀዳለን ሚካሄድ ማራ እንትን አለ፣ ሮቶ አለ። ከዛ ከሮቶ ላይ ከመኪ በቦቲ መኪና እየመጣ ይገለበጣል በቀን በቀን። መንግስት ነው ያመጣው። መንግስት ግን ያ ከምን እንደሚመጣ ስለማይታወቅ ለመጠጥ ብዙ አይሆንም። አትጠቀሙበትም። ምክንያቱም አንደኛ አይጥምም፣ ሁለተኛ ያው ከምን እንደሚመጣ አይታወቅም። ይህን አሁን አምስት ሊትር ስንት ቀን ትጠቀምበታለህ? አራት ቀን አምስት ቀን ለመጠጥ። ምን ያህል ቤተሰብ አለ አንተ ሶስት። ሚስት አለችኝ። አንድ ልጅ ያለ ከነጃ ስንት አመቷ ነው ልጅ? አራት አመት ወንድ ነው። አሁን እሱ ትምህርት ቤት ይሄዳል? ገና አልገባም። ወደፊት ሲወለድ አልተቸገርክም? እንደዚህ ከሆነ ውሃው ሚስት አራት ትሆናለች። ገላው መታጠብ አለበት፣ ገላው መታጠብ አለባት። አንተም እንዴት ነው የምታደርገው? እንደዚህ ባለው በጣም እሱ ችግር ነው። እና እንዴት እዛ ምክንያቱም አሁን አንድ ወረፋ ይዘው ነው የምትቀዳውም፣ ስንት ቀን ሙሉ ስጠብቁ ወይ ደግሞ በቀድታ አምስት ብር ስድስት ብር ከፍለ ነው የምታስፈደው የሚቀዱዋሉ ይሄ ቅድም ያልከኝ። አዎ። ድሮ ግን የቧንቧ ነበረች ትንሽዬ ትንሽ ከጉድጓድ ተቆፍራ የምትወጣው ነበረች በፊት። እሷ አሁን ደርቃለች እንዴ። በየአመቱ እየተቃለለ ነው የሚሄደው የውሃ ችግር ወስ የባሰበት ነው። አሁን መኪና መምጣት በጣም አሪፍ ነው። ወራችን ላይ ቀርብ ነው የምናመጣበት። ምክንያቱም አሁን የቧንቧ ውሃ እንደዚህ ተስቦ ለመምጣት እዚህ ይከብዳል፣ ዳገቱ ይከብዳል። እና እንደዚህ ነው አማራጭ ያው የሚጠጣ ሆኖ እንጂ የምንቸገረው በሌላ እንኳን ችግር የለም በጣም